በኦሮሚያ ክልል ባለፈው ህዳር የተጀመረው የአደባባይ ሰልፍና ተቃውሞ አሁንም እንደቀጠለ ነው። የመንግስት የጸጥታ ኃይላት ተቃውሞውን ለማስቆም በወሰዱት የኃይል እርምጃ በርካታ ሰዎች መሞት፣ መቁሰል፣ መታሰራቸው፣ በርካታ ሰው እየተሰደደ መሆኑ ተዘግቧል። በመጪው ቅዳሜ ደግሞ አዲስ አበባና ድሬዳዋን ጨምሮ በክልሉ የተለያዩ አካባቢዎች ከፍተኛ ሰላማዊ ሰልፍ ለማካሄድ በማህበራዊ መገናኛ ዘዴዎች ጥሪ እየተደረገ ነው። ላለፉት ዘጠኝ ወራት በእያንዳንዱ ቀን ሁለት ሰው እየተገደለ ነው የሚሉት የፖለቲካ ተንታኝ እና የሰው መብት አቀንቃኝ አቶ ጀዋር መሐመድ ሰላማዊ ሰልፍን ለማካሄድ ለፌዴራልም ሆነ ለክልሉ መንግስት ድዳቤ ተልኮ በኦሮሚያ በኩል አዎንታዊ አመለካከት እንዳለ ይናገራሉ። ይሁን እንጂ በዶችቬሌ ሁለቱም የመንግስት አካላትን ለማነጋገር ያደረግነው ሙከራ አልተሳካም። ቅዳሜ ይካሄዳል የተባለውን ሰላማዊ ሰልፍ ያዘጋጀው አካል ማን እንደሆነ እና የሰላማዊ ሰልፉ ዓላማ ምናቸው ተብሎ አቶ ጀዋር ሲጠየቁ ባለፉት ስምንት ወራት እንቅስቃሴው ሲቀናጅ የነበረው ኦሮሞ ፕሮቴስት በሚል ስም በሀገር ቤት በውጭ ደግሞ በግልጽ በሚንቀሳቀሱ የመብት ተሟጋቾች ነው እየተካሄደ ያለው ። አላማው ግልጽ ነው። ባለፈው እሁድ በጎንደር ውስጥ በጣም ሰላማዊ የሆነ በብዙ ሺዎች የተገኙበት ሰላማዊ ሰልፍ ተካሂዶ በሰላም ወጣ። መንግስት ራሱ አወደሰው፣ ፈቃድ የለውም ግን ሰላማዊ ነው አለ። በዛው ቀን ከጥቂት ሰዓታት ልዩነት ውስጥ ምስራቅ ሀረርጌ በአወዳይ ከተማ ወጣቶች ሰልፍ ሲወጡ የመንግስት ወታደራዊ ኃይል አልሞ ተኳሾች በመተኮስ ሀያ ስድስት ሰዎችን አኩስለው ዘጠኝ ሰዎች ሞተዋል። ይሄ እንግዲህ በአንድ ሀገር ውስጥ ሁለት ዜጋ አለው በጎንደርና በአወዳይ መካከል ምንድን ነው ያለው? ጎንደር ላይ ሰው በሰላም ወቶ ሰላማዊ ሰልፍ ወጥቶ የሚመለስ መሳሪያ ታጥቆ፣ በጎንደር ብቻ አይደለም በነገራችን ላይ በትግራይ ወደ ሰማይ እየተኮሰ ሰላማዊ ሰልፍ ወቶ ይወጣ ይገባል። አወዳይ ውስጥ ግን ወጣቶች ባዶ እጃቸውን ሰላማዊ ሰልፍ ሲወጡ ልክ ጠላ አገር እንደወረደ ጠላት በተወለዱበት እምብርታቸው በተቀበረበት ቄ ላይ ከባዕድ ሀገር በመጡ ወታደሮች እየተጨፈጨፉ ያለበት ሁኔታ ነው ያለው። እና ይህ ነገር መቆም ስላለበት የኦሮሞ ህዝብ እውነት የዛ አገር ዜጋ መሆኑን ይሄ መንግስት ማረጋገጥ ስላለበት ፍጹም ሰላማዊ የሆነ በግልጽ ዲክሌር የተደረገ ሰላማዊ ሰላማዊ ሰልፍ በሁሉም የኦሮሚያ ከተሞች ሰልፍ ተጠርቷል። የቅዳሜው ሰልፍ አላማ የታሰሩት የፖለቲካ እስረኞች በአስቸኳይ እንዲፈቱ፣ በኦሮሚያ ውስጥ የሚደረገው መጠነ ሰፊ ግድያ እንዲቆምና ገዳዮቹ ለፍርድ እንዲቀርቡ፣ ኦሮሚያ ራሷን የማስተዳደር መብቱ እንዲጠብቅላት እና የህዝቦች መብት እንዲከበር ለመጠየቅ እንደሆነ አቶ ጀዋር ያብራራሉ። ይሁድ ቀን ደግሞ በአማራ ክልል ባህር ዳር ከተማ ላይ ሰማያዊ ፓርቲ ሰላማዊ ሰልፍ መጥራቱን የፓርቲው የምክር ቤት አባል አቶ ስለሺ ፈይሳ ለዶቼቬሌ አረጋግጧል። ይህ ለይሁድ የታቀደውን ሰላማዊ ሰልፍ አላማ ሲያብራሩ በአጠቃላይ ለማንሳት የተፈለገው እንግዲህ በየቦታው የተፈጠረ ያሉ ችግሮች የህዝብ መብት እሰት ጋር ተያይዞ ያሉትን ችግሮች ለማንሳት ነው። ለምሳሌ በየቦታው አሁን ህዝቡ ጥያቄ በሚያነሳበት ጊዜ በጎንደር በለው በኮንሶም በለው በየቦታው የሚነሳውን ጥያቄ መንግስት በጉልበት ለመጨፍለቅ እየሞከረ ነው፣ ግድያ እየፈጸመ ነው፣ በህገወጥነት ነው መልስ የሚሰጠው። ይሄ ትክክል አይደለም እና የህዝብ መብት እንዲያከብር ጥያቄዎቹን በአግባቡ መልስ መስጠት ከቻለ መልስ መስጠት ነው የሚኖርበት እና እሱን መብት እንዲያከብር የመጠየቅ ጥያቄ ነው በዋናነት የሚሆነው። ከዛም ውጭ ግን ህዝቡ በቀጣይ ይህንን መብቱን ለማስከበር የነጻነት ትግሉን ዳር ለማድረስ እጅ ለእጅ ተያይዞ እንዲሄድ የትግል ጥሪም ለማቅረብም ጭምር። በዚህ ጉዳይ ላይ አስተያየት እንዲሰጡንም ጠይቀን ነበር። የቃሊቲ አካባቢ ነዋሪ ነኝ ያሉት ግን ስማቸው እንዳይጠቀስ የጠየቁት በአዲስ አበባ ላይ የተጠራውን ሰላማዊ ሰልፍ ላይ እንደሚሳተፉ ገልጸው ምክንያታቸውንም እንዲህ ያብራራሉ። ጭጭር በተፈጠረበት አካባቢ በጣም ሞት የለበት ማለት የለበትም። አግባብ አይደለም። የኛንም የህዝቡን ሮሮ ለምን ቆም ብለ አሰማም ነው መንግስትን የምንጠይቀው በተለይ በእኛ አካባቢ እጅግ የሚያስጠላ የሚያስከፋ የቤት ፈረሳ አለ። ከእናት ውያ ሰብ ጅብ ልጅ እየወሰደ የሚበላበት ሁኔታ ነው ያለ እና ይህ ነገር እንዲታይ ነው። ሌላው አድማጭ የአዲስ አበባ ነዋሪ ነኝ ይላሉ። ስማቸው እንዳይጠቀስ ጠይቀው ስለታቀደው ሰላማዊ ሰልፍ እንዲህ ይላሉ። አሁን የታቀደው ሰላማዊ ሰልፍ እንግዲህ እንዳንድ ሰው እኔ መሳተፍበት አለው እያስባለሁ እንግዲህ ከመንግስትና ከመመለከቱ አካል የምጠበቀው ነገር አስፈላ ሁ ጥበቃ ለህዝቡ እንዲያደርግለት ነው። ህዝቡን ከመግደል ከማሰቃየት ይልቅ ለህዝቡ ጥበቃ ማድረግ እና ሰላማዊ ሰልፉ በሰላም ያልቅ ማመቻቸት ነው ብዬ አስባለሁ።